በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም ያለሙ የግንዛቤ ማስጨበጫ ፕሮግራሞች በስፋት መካሄድ እንዳለባቸው ለአሜሪካ ድምፅ ሬዲዮ አስተያየታቸውን የሰጡ ወጣት ተማሪዎች ተናገሩ። የዩናይትድ ስቴትስ ኤምበሲ ካካሄደው የ16 ቀናት የግንዛቤ ማስጨበጫ ዘመቻ ፕሮግራሞች አንዱ በሆነ ስነ ስርዓት ላይ የተሳተፉ ተማሪዎች እንዳሉት በተለይ በወጣቶች ላይ መስራት ፈጣን ውጤት ሊያመጣ ይችላል። ዘመቻው በመላው ዓለም የሚካሄደው ዘመቻ አካል መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምበሲ ጉዳይ ፈጻሚ ፒተር ብሩመን ተናግረዋል። በስፍራው የተገኘው እስክንድር ፍሬው ዘገባውን አድርሶናል። በተለያየ መልኩ በሴቶች ላይ የሚፈጸም ጥቃት በዛሬው ዓለም እንደ ከፍተኛ የሰብአዊ መብት ጥሰት ይወሰዳል። ተግባሩ ግን አልቆመም። ኢትዮጵያም አካላዊ፣ አእምሯዊና የሥነ ተዋልዶ ችግር የሚያስከትለው ይህ ጥቃት ጎልቶ ከሚታይባቸው ሀገራት ትመደባለች። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ እየተጠናቀቀ ባለው የ2016 ዓ ም ካከናወናቸው የግንዛቤ ማስጨበጫ ፕሮግራሞች አንዱን በዚሁ ርዕስ ላይ አድርጓል። በልዩ ልዩ ጉዳዮች ላይ ግንዛቤ ለመፍጠርና ማህበረሰባዊ ለውጥ ለማምጣት የበኩሉን አስተዋጽኦ እያደረገ መሆኑን የሚጠቁመው ኤምባሲው በሴቶች ላይ የሚፈጸምን ጥቃት ለማስቆም ያካሄደው የግንዛቤ ማስጨበጫ ዘመቻ በተለይ በወጣቶች ላይ ማተኮሩን አመልክቷል። በያዝነው ታህሳስ ወር የተጠናቀቀውና ለ16 ቀናት የተካሄደው የግንዛቤ ማስጨበጫ ዘመቻ ከአዲስ አበባ እስከ ድሬዳዋ እስከ ጅጅጋ የዘለቁ ፕሮግራሞችን ያካተተ ነው። በማስታወቂያ ፖስተሮች፣ በባነሮች እና በሌሎችም ዝግጅቶች የታገዘ በተለይ ድሬዳዋ በሚገኘው የአሜሪካ ማዕከል በተዘጋጀው ስነ ስርዓት ላይ ወጣት ተማሪዎች ተገኝተዋል። አጠር ያለ ፊልምና የተደረጉ ገለጻዎችን ተከታትለዋል። በኢትዮጵያ የሚካሄደው ዘመቻ በመላው ዓለም የሚካሄደው ዘመቻ አካል መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ Peter Each year um, here in Addis Ababa and around the world, the 16 Days Campaign is geared towards bringing awareness about the threat that gender based violence uh, poses to all of us, to all of our communities uh, around the world. <laughs> በሁላችንም ላይ በዓለም ዙሪያ በሚገኙ ማኅበረሰቦቻችንም ላይ ሁሉ ስለሚደቅነው ስጋት ግንዛቤ መፍጠርን ዓላማ ያደረገ ነው። 16 የዘመቻ ቀናት ደግሞ ወደ ሌሎች አገሪቱ አካባቢዎች ጭምር ለመጓዝ አቅም ይሰጡናል። ትናንት ለምሳሌ በጅጅጋ ከተማ በሴት ልጅ ላይ የሚፈጸምን ግርዛት ለመዋጋት ከሚንቀሳቀሱ ቡድኖች ጋር እየሰራሁና እየተነጋገርኩ ነበር። በኢትዮጵያና በቀረውም ዓለም የዚህ ተጠቂ የሆኑ ሴቶች አሉ። በዚህ መልኩ ተጠቂ የሆኑ ሴቶች በዩናይትድ ስቴትስ፣ በብሪታንያ፣ በኢንዶኔዥያ፣ በናይጄሪያና በአፍሪካ ቀንድም ይገኛሉ ነው ያሉት። በሥነ ሥርዓቱ ላይ የተገኙ ወጣቶችም በሴቶች ላይ የሚፈጸምን ጥቃት የተመለከቱ የግንዛቤ ማስጨበጫ መድረኮች ከፍተኛ ጠቀሜታ እንዳላቸው ያምናሉ። የአራተኛ ዓመት የዩኒቨርሲቲ ተማሪ የሆነችው ትንሣኤ የማነ የተሳታፊዎቹን ስብጥር በማብራራት ትጀምራለች። ሴቶቹን አብዛኛው የመጡት ሴቶቹም ወንዶቹም ከሁለት ሃይስኩል ነው። እዚህ ድሬዳዋ ያለው የሳቢያን ሃይስኩል ና በዚህ የሀር መንገድ ሃይስኩል ከሁለቱ ሃይስኩል የአስራ አንደኛ ክፍል ተማሪ እና አስራ አንደኛ ክፍል ተማሪዎች ናቸው። አክሰስ የሚባልም ፕሮግራም አለ እንግሊዝኛ ትምህርት ላይ ፎከስ የሚያደርግ ዋ እንግሊዝኛ ስልጠና ነው። ከዛም የመጡ ወንዶቹ ደግሞ ከዛ የመጡ ናቸው። ስለዚህ ቀደም ሲልም በተለያየ ፕሮግራም ሲሳተፉ የነበሩ ናቸው አብዛኛዎቹ አሁን ዘ የተገኙት አዎ እናቃቸዋል። ምን ጥቅም አለው አሁን እንደዚህ በዚህ መንገድ እየተሰባሰቡ እንዲህ አይነት ልውውጥ ማድረግ የሀሳብ ልውውጥ ማድረግ ገለጻ ማድረጉ አንቺ ስታዩ ምን ለውጥ እያመጣ ነው ወይስ እንግዲህ ውጤት የሚጠበቀው ወደፊት ነው? አይ ያው ትልቅ ለውጥ ያለው ይመስለኛል ምክንያቱም እየተሰራ ያለው ይሄ ስራ ወጣቶች ላይ ነው። ወጣቶች ደግሞ የሀገር ተረካቢ ናቸው፣ እንደገና የህብረተሰቡ ዋና ክፍል ናቸው። ወጣቶች ላይ ከሰራን ዋናው ህብረተሰብ ክፍል ላይ ሰራን ማለት ነው። ወጣቶች ናቸው፣ ትምህርት ቤት ናቸው፣ ትምህርት ቤት የሚማሩ ልጆች ናቸው። ከዚህ ትምህርት ቤት ወጥተው ደግሞ ዩኒቨርሲቲ የሚገቡ ናቸው። ስለዚህ ይህንን ነገር በግልጽ ማውራታችን ለሴቶችም፣ ለሁሉም በቃ ጀስት ኮንፊደንስ አሁን በተለይ ለሴቶች የራስ መተማመን ይኖራቸዋል። ኖ ማለት ይሄ ነገር አይሆንም፣ እዚህ ጋ ይበቃል፣ በቃ እንደዚህ መሆን የለበትም የሚል በልብ በሙሉነት ይሄ ትክክል አይደለም ብሎ የመናገር እንትናለ እና ጅስት የነበረውን የማህበረሰብ ጫና በሴቶች ላይ ያለውን ጫና በጣም በጣም አድርጎ ይቀንሰዋል፣ ይለውጠዋል ደግሞ ያንን ስታይል። አሁን ግን ሴቶች አንቺ እንዳልሽው ደፍረው እንዲናገሩ የሚጠበቀውና ዋናው አስጊ ነገር ትኩረት ሊሰጠው የሚገባው በሴት ልጆች ላይ የሚፈጸም ጥቃት ነው። ሌሎችም ነገሮች አሉ፣ አሁን ከሴቶች ጋር ተያይዞ የሚነሱ ችግሮች እና አንቺ በግልሽ የትኛው ላይ ቢተኩር ትመርጫለሽ? እንደዚህ አይነት ሴቶች ላይ በምን ርዕስ ላይ ጥሩ ጥሩ ርዕስ ነው አሁ እየተወያየንበት ያለው የሴቶች ጥቃት ጀስት አሁን በመደፈር በ በመድፈር ብቻ፣ በዛ ዙሪያ ብቻ አይደለም፣ በተለያየ ዙሪያ ነው እየተወራ ያለው። ትምህርት ቤት እራሱ አሁን ምሳሌ በገጠራማ አንዳንድ ገጠራማ አካባቢዎች ላይ እስከ ተወሰነ ድረስ ነው የሚማሩት ተማሪዎቹ ሴቶቹ ማለት ነው። ጀስት እኩልነት የሌለበት ቦታ ላይ እና ትምህርታቸውን እንኳን አይጨርሱም። ያላቻ ጋብቻ ያለ ጊዜያቸው ያገባሉ። እና ሰፋ ያለ ሀሳብ ይመስለኛል አሁን እየተወራበት ያለው በድሬዳዋ ዩኒቨርሲቲ የሚዲያ ና ኮሚኒኬሽን መምህር መሆኑን የገለጸው ወረታዎች አሌ በተግባር በተከሰቱ ምሳሌዎች የተደገፉት ገለጻዎች የወጣቶችን ግንዛቤ እንደሚያሳድጉ ያምናል። በአሜሪካ ኤምባሲ በኩል እየተካሄደ ያለው ሴቶች ጥቃት ላይ ወይም ጾታ ትኩረት ያደረገ ጾታ ላይ ነው። ያ ደግሞ አሁን ወጣቶች ናቸው እዚህ ጋር የተሰባሰቡትና ወጣቶቹ የበለጠ ግንዛቤ ግንዛቤ በአንዴ ብቻ የሚፈጠር አይደለም። ደጋግሞ መንገድ፣ ደጋግሞ ማሳየት፣ የተለያዩ በተግባር የተከሰቱ ክስተቶችን ማሳየት ወጣቶቹ ግንዛቤ እንዲኖራቸው ከዚሁ ለካ እንደዚህም አለ ራሴን መጠበቅ አለብኝ፣ እንዴትስ መጠበቅ አለብኝ የሚለውን ችግር ቢደርስብኝም ምን ይሆናል መፍትሄ የሚለውን ነገርም የሚያሳይ ፕሮግራም ነው። ስለዚህ ለልጆቹ በጣም ይጠቅማል። ሁላችንም ግንዛቤውን ያለን በቂ አይመስለኝም። ሌላ የተለያዩ ከጊዜው ጋር የሚመጡ የሚደረጉ የወንጀል አይነቶችም በሴቶች ላይ የሚደርሱ የጥቃት አይነቶችም ይለያያሉን። አንድ ጊዜው ሁልጊዜ ማስተማርና ማሳየት መልካም ነው። ስለዚህ ትልቅ ፋይዳ አለው ባይ ነኝ። የሁለተኛ ደረጃ ትምህርት ቤት ተማሪ መሆኗን የገለጸችው እድል በሀይሉ እንደዚህ አይነት የግንዛቤ ማስጨበጫ ፕሮግራሞች መስፋትና መቀጠል እንዳለባቸው ትናገራለች። አሁን ለምሳሌ ወደ ማህበረሰቡ ወርደው ቢሰሩ በእኛ በተማሪዎች ብቻ ሳይሆን ወርደው ወደ ስርም ማህበረሰቡን ቢያስተምሩ አንድ ጥቅም አለው ብዬ አስባለሁ። ሁለተኛ ደግሞ ገጠር አካባቢ ብዙ ቢሰራበት አሪፍ ነው ላለሁ በተለይ የድሬዳዋው ፕሮግራም ሴቶችን በአክብሮትና በእኩልነት ስለመያዝ በነሱ ላይ የሚፈጸምን ጥቃትም ስለማስቆም መልእክቱን ለጓደኞቻቸው ማስተላለፍ ለሚችሉ ለወጣት ሴቶችና ወንዶች የተዘጋጀ መሆኑን ኤምባሲው አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ